ዛሬ እንደዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ። ይህ ጠቅላይ ሚኒስትር አብይ አህመድ ዓለም አቀፍ የሴቶች ቀን ማርች ኤይት ሲከበር የተናገሩት ነው። በሀገር አቀፍ ደረጃ የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል ዓለም አቀፍ የሴቶች ቀን በአፍሪካ ህብረት አዳራሽ ሲከበር ጠቅላይ ሚኒስትር አብይ ተገኝተው መልእክት አስተላልፈዋል። ዝግጅቱን የተከታተለው ግርማቸው ከበደ ተከታዩን ልኮልናል። የሴቶች ቀን በሀገር አቀፍ ደረጃ ዛሬ ሲከበር ንግግር ያደረጉት ጠቅላይ ሚኒስትር አቢይ አህመድ ለወቅታዊ ጉዳዮች ትኩረት ሰጥተዋል። በአፍሪካ ህብረት አዳራሽ በዓሉን ለማክበር ለተገኙ ኢትዮጵያውያን ሴቶችም ምሳሌ በመስጠት ጭምር ስለ ሀገር አንድነት ዝም አትበሉ የሚል መልእክትን አስተላልፈዋል። ይሄ ድምፅ የሚሰማችው ከሆነ ይሄ ድምፅ ጎልቶ የተሰማው ከፍተኛ ድምፅ ስለሆነ አይደሉም። ይህን ድምፅ ያሰማው የእናንተ ሁሉ ዝምታ ነው። የኢትዮጵያውያን ሴቶች ዝምታ፣ የኢትዮጵያን ሰላም ወዳዶች ዝምታ፣ የኢትዮጵያን አንድነትና እኩልነት ወዳጆች ዝምታ ጥቂቶች እንዲጮሁና ብቻቸውን እንዲደመጡ እያደረጋቸው ነው። ኢትዮጵያውያን ሰላም ይፈልጋሉ። ኢትዮጵያውያን አንድነት ይፈልጋሉ። ኢትዮጵያውያን ተከባብሮ በፍቅር መኖር ይፈልጋሉ። ይህ እንዲሆን ድምጻችሁ የማይሰማ ሴቶች ጥቂቶች ድምፃቸውን አጉልተው መጨረሻችንን እንዳያበላሹት፣ በአንድ ልብ፣ በአንድ መንፈስ ኢትዮጵያዊ ሴት ሆናችሁ በዘር በሃይማኖት ሳትከፋፈሉ እቺን አገር ከወራሪ ብቻ ሳይሆን ከውስጥ አጥፊም እንድትታደጉ አደራ ልላችሁ ፈልጋለሁ። ዛሬ እንደ ዋዛ የምናላግጥባት ኢትዮጵያ ብዙዎች የደሙላት ሴቶች የቆሰሉላት ባሎቻቸውንና ልጆቻቸውን ያጡባት በመከራ የተገነባችና የቆመች ሀገር መሆኗን የተናገሩት ጠቅላይ ሚኒስትር አብይ ለኢትዮጵያ አንድነት በጋራ እንስራም ብለዋል። ዛሬ እንደ ዋዛ ብቻቸውን የሚደመጡ ለትውልድ የማያስቡ የአንድነት ብርታት ያልገባቸው ከሶማሌ እንኳን መማር ያልቻሉ ሰዎች ይዘውን እንዳይጠፉ ዝምታውን አቁመን ለኢትዮጵያ አንድነት በጋራ እንስራ። ጠቅላይ ሚኒስትር አብይ በንግግራቸው ስለ አዲስ አበባም አንስተዋል። አዲስ አበባ የሚኖሩባት ብቻ ሳይሆን ሌሎችን መሸከም የሚችል አቅም እንድትፈጥር አድርገን ካልሰራናት ሁሉ ነገር የሚያሰባስበን መሆን ሲችል የሚለያየን ከሆነ እንደ ዋዛ የምናፈርሰው ባፈረስነው ልክ ግን ሰብሰብ አድርገን የማንገነባውና ለትውልድ ዳይ የምንጥል መሆኑን መገንዘብ እንደሚገባ ያሳሰቡት ጠቅላይ ሚኒስትሩ በተለይ ሴቶች ከሁሉ በላይ ልጆቻቸው ኢትዮጵያን እንዲጠብቋት እንዲያሳድጓትና እንዲያስቀጥሏት በትጋት እንዲሰሩ ጠይቀዋል። የኢትዮጵያ ሀምሳ ሚሊዮን ሴቶች አስር የሚኒስትርነት ቦታ ብቻ ሳይሆን በኢኮኖሚውም፣ ሰላም በማረጋገጡም፣ ድንበር በመጠበቁ በብሔር በብሔር መካከል የሚነሳ አርቴፊሻል ጥላቻ በመከላከልም ሚናቸውን መጫወት ይኖርባቸዋል ብለዋል። ጠቅላይ ሚኒስትር ዓብይ ኢትዮጵያውያን ሴቶች መልካም እድል ገጥሟቸዋል። ይህ እድልም አሁን ያለንበት ነውጥና በየእለቱ የምንሰማው ችግር ነው ያሉት ጠቅላይ ሚኒስትር ዓብይ ኢትዮጵያውያን ሴቶች ጀግና ከሆኑ በትብብር መንፈስ ውሸትን፣ ስድብን፣ መግፋትን፣ ማፍረስንና ለመግደል መሰለፍን በጋራ ሆኖ በማስቆም ከችግር በላይ በመሆን ጀግንነታቸውን ለኢትዮጵያም ለአፍሪካም ለማረጋገጥ ጊዜው አሁን እንደሆነም ነው የተናገሩት። ኢትዮጵያ የጀግኖች አንባብት የምትባልም ዛሬ ከፍተኛ የጀግና ችግር አለባት ያሉት ጠቅላይ ሚኒስትሩ የሴቶች ቀን ሲከበር ጀግና ሴቶች እንዲፈጠሩ ማሳስበዋል። ኢትዮጵያ ውስጥ ጀግኖች የሉም፣ መንጋ ተከታዮች እንጂ ኢትዮጵያ ውስጥ የተለመደውን መሳደብ የሚሳደቡ፣ የተለመደውን መግደል የሚገሉ፣ የተለመደውን መስረቅ የሚሰርቁ፣ የተለመደውን መግፋት የሚገፉ እንጂ ይህንን የመንጋ አስተሳሰብ ተቃር ነው። በፍጹም መስረቅ ነውር ነው ወንድምን መክፋት ነውር ነው። ወንድም ወንድሙን መጥላት ነውር ነው። ትግራይ አማራ ነው፣ አማራ ኦሮሞ ነው፣ ኦሮሞ ደቡብን መክፋት ነውር ነው የሚሉ ጀግኖች ኢትዮጵያ ያላት፣ ኢትዮጵያ ያላት በርታ፣ ታጠቅ፣ ግደል የሚሉ ሰዎች ናቸው። እነዚህ ደግሞ የተለመደውን የሚደግሙ እንጂ የተለመደውን የወረሱ እንጂ ጀግኖች አይባሉም። ጀግኖች በችግር ውስጥ በተቃርኖ እውነትን ይዞ መቆም መቻል ስለሆነ ይህንን ክፍተት ለመሙላት ማርቼየትን ስታከብሩ ጀግና ሴቶች ከትግራይ ጀግናችሁ ባህር ዳር በመሄድ ነውር አይደለም እንዴ? እንዴት ወንድም ወንድሙን ለመግደል ይነሳል ስትሉ ያ ነው የሴቶች ጀግንነት የሚባለው። ከባህር ዳር ጀግኖች መቀለ ሄዳችሁ፣ ከባህር ዳር ጀግኖች አዋሳ ሄዳችሁ ጅጅጋ ሄዳችሁ፣ አፋር ሄዳችሁ የተጠናወተን ነውር፣ የተጠናወተን አሳፋሪ ልምምድ እንዲቆም ምንም እንኳን የሚጮውና የሚደግፋችሁ ቲፎዞ ቢያንስም፣ በጀግንነት ስትጋፈጡ ያኔ ኢትዮጵያ እውነትም የጀግኖች አምባት ትባላለች። ብዙውን መከተል ጀግንነት አያሰኝም። ለእውነት መቆም ነው ጀግንነት የሚያሰኘው እና ይህንን ተግባር ለመፈፀም ሴቶች ምሶሶ ተሸካሚዎች ሰጪ ዎች ስለሆናችሁ ሌሎች ኃላፊነታቸውን እንዲያስታውሱና የሀገራቸውን ክብርና አንድነት እንዲያወሱ በጀግንነት ጅንቅን ስታስቡ ቀጣይ ሥራዎቻችሁ የኢትዮጵያን ሰላምና አንድነት፣ መፈቃቀርና ይቅርታ እንዲሆን በአንክሮ እንድትሰሩ በታላቅ ትህትና ልጠይቃችሁ ፈልጋለሁ። ወኔ ከብላት በአንድ ላይ ሰፍቼ በአንድ ላይ ሸምኜ ለጎጆዬ ብርሃን እናት አጋር ሆኜ ታሪክ የማስቀጥል ትውልድ የምሰራ ከፍ ብዬ የምታይ በቆምኩበት ስፍራ ሴት መሆን ስሜ ላይ ስኬት ያገነነኝ የጀግናው እናቴ የጣይቱ ልጅ ነኝ። የላቀ ትኩረትና ቁርጠኝነት ለሴቶች ሁለንተናዊ ተሳትፎና ተጠቃሚነት በሚል መሪ ቃል በሀገር አቀፍ ደረጃ የዓለም አቀፍ የሴቶች ቀን ሲከበር ንግግር ያደረጉት የሴቶች ህጻናትና ወጣቶች ሚኒስቴር ሚኒስትሯ ወይዘሮ የዓለም ጸጋይ ሀምሳ ከመቶ የካቢኔ አባላት ሴቶች መሆናቸው ትልቅ ስኬት እንደሆነ ገልጸው የሚቀሩ ስራዎችና ፈተናዎች እንዳሉ ግን ለቪኦኤ ተናግረዋል። አዎ አሁን የመጣ ሀምሳ ፐርሰንት መሆኑ በጣም ጥሩ ነው። በዋናነት ግን እንዴት ይቀጥል የሚለው ሀሳብ ነው መሆን ያለበት። ይህንን ደግሞ ለማድረግ ሴቶችን የማብቃትና የአመራር ቋት እንዲኖረን የማድረግ ስራ መሰራት አለበት ብለን ነው የምናስበው። ስለዚህ ለዚህ ደግሞ ሁሉም ሴቶች መስራት አለባቸው። ሚኒስቴር መስሪያ ቤቱ ደግሞ እየሰራ ያለበት ይህንን ነው። ከሁሉም የክልል አመራሮች ጋር በመሆን ለሁሉም ደረጃ ብቁ የሚሆኑ ሴቶችን የማብቃት ስልጠና መስጠት፣ የማዘጋጀት ስራውን እየሰራን ያለ ነው። የኢትዮጵያ መንግስት ትናንት ባወጣው ሪፖርት ከስምንት ሚሊዮን በላይ አስቸኳይ እርዳታ የሚያስፈልጋቸው ዜጎችና ከሶስት ሚሊዮን በላይ ተፈናቃዮች መኖራቸውን መግለጹ የሚታወስ ሲሆን በእነዚህ ጊዜያት ይበልጥ ለአደጋ ተጋላጭ የሚሆኑት ሴቶች በመሆናቸው ሚኒስቴር መስሪያ ቤታቸው ትኩረት ሰጥቶ እየሰራ መሆኑን ነው ሚኒስትሯ የተናገሩት። አዎ እንደ ሚኒስትር መስሪያ ቤት ከሌሎች ሚኒስትር መስሪያ ቤቶች ጋር በመሆን ጥቃት የደረሰባቸው ሴቶችም፣ በአስቸጋሪ ሁኔታ ያሉ ሴቶችም፣ የተፈናቀሉ ሴቶችን ለማገዝ እየተሰራ ያለ ስራ ነው። ትኩረታችንም እዛ ላይ ነው። ስለዚህ እንደ ሚኒስትር መስሪያ ቤት ከሌሎች የሚመለከታቸው ሚኒስትር መስሪያ ቤት ሆኖ እነዚህ ሴቶችን አስፈላጊውን እገዛ እንዲደረግላቸው ከሌሎች የሚመለከታቸው ባለድርሻ አካላት አብረን እየሰራን ነው። ለአሜሪካ ድምጽ ሬዲዮ ግርማቸው ከበደ አዲስ አበባ